ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችው የረቡዕ ሰኔ አራት ቀን 2006 ዓ.ም ስርጭታችንን ይዤ ሳስተናግዳችው የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት አራት ኤርትራውያን ካቶሊካውያን ጳጳሳት በሀገሪቱ ያለውን ተጨባጭ ሁኔታ የሚገመግምና ለችግሮች መፍትሄዎች እንዲፈለጉ ጥሪ የሚያቀርብ ጽሑፍ አቅርበዋል። በሌላ ዜና በኢትዮጵያ ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢ አድጓል ሲል የኢትዮጵያ መንግሥት አስታውቋል። በምሽቱ ዝግጅት የሕዝብ አስተያየትና የባለሙያ ትንተና ይዘናል። እጅግ በጣም ጨምሯል። የዛሬ አምስት ዓመት ገደማ ግብርና ሚኒስቴር በምሰራበት ጊዜ ሶስት መቶ አርባ ሰባት ደመወዝ ተከፋይ ነበር። የዛሬ አምስት ዓመት የሰራሁት ቤት ላይ አንድ እንጨት አጣልኩባትን። ያቅም ማነስ፣ የገንዘቡ መውደቅ፣ የብሩ መውደቅ፣ የኑሮ መወደድ፣ እውነተኛ ገቢ የገንዘቡን የመግዛት ችሎታ የሚገልጽ ቁጥር አይደለም። ለዝርዝሩ ዙ እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። ለዜናዎቹ አዲሱ አበበ፣ ደህና አምሽታችኋል። የኮንጎና የጎረቤት አገር ሩዋንዳ ወታደሮች የተኩስ ልውውጥ ማድረጋቸውን የዲሞክራሲያዊት ኮንጎ ሪፐብሊክ ባለስልጣናት አስታወቁ። የሩዋንዳ ወታደሮች ድንበር አቋርጠው ሲያበቁ አንድ የኮንጎ ወታደር በማገታቸው የኮንጎ ወታደሮችም ዛሬ ጠዋት ረቡ ተኩስ ሊከፍቱ ችለዋል ሲሉ ባለሥልጣናቱ አመልክተዋል። በምስራቃዊ ተዋት ሰሜናዊ ኪቭ ከተማ ኪቡምባ አጠገብ ዛሬ ማለዳ የጀመረው የተኩስ ልውውጥ ለአራት ሰዓታት ያህል መካሄዱ የተገለጠ ሲሆን በሰህይወት ላይ የደረሰ ጉዳት ስለመኖሩ ግን የታወቀ ነገር የለም። ኮንጎ የሚገኘው የተባበሩት መንግስታት ድርጅት ተልዕኮ ሁኔታው እየተመረመረ ነው ሲል በትዊተር አስታውቋል። የኢራቋን ሞሱል ከተማ ትናንት ማክሰኞ የተቆጣጠሩት ታጣቂዎች ይዞታቸውን ወደ ደቡቡ ክፍል በማስፋፋት የአገሪቱን ትልቅ የነዳጅ ማምረቻ ጨምሮ ሌሎች ስፍራዎችንም እንደያዙ ተነገረ። የኢራቅ የደህንነት ባለስልጣናት እንደገለጡት አማጽያኑ የበኢጂን ከተማ በትናንቱ ዕለት ከመቆጣጠራቸው አስቀድሞ የፖሊስ ጣቢያውንና ፍርድ ቤቱን አቃጥለው ሲያበቁ የነዳጅ ማምረቻውን ይጠብቁ የነበሩትን ወደ 250 ያህል ዘቦችንም አባረዋል። ዘቦቹ በሰላም ከሄዱ ምንም እንደማይተናኮሏቸው ከአማጽያኑ ተገልጦላቸዋል። የኢራቅ መንግስታዊ ቴሌቪዥን ዛሬ ረቡዕ እንደዘገበው የጦር ሰራዊቱ አራተኛ ብርጌድ ነውጠኞቹን ከቤጂ ከተማ አስወጥቷል። ሞሱል ከተማ ውስጥ ግን አማጽያኑ የቱርክን ቆንስላ ቢሮ መቆጣጠራቸውን የቱርክ መንግስታዊ ምንጮች ገልጠዋል። ኪየቭ ለነዳጅ ከምታወጣው ዋጋ ሞስኮ ባደረገችው የሀያ ከመቶ ቅናሽ ዩክራይን ባለመስማማቷ ሩሲያ ማስጠንቀቋ ተነገረ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዛሬ ረቡዕ በተናገሩት ቃል ዩክራይን የበለጠ ቅናሽ በመጠየቅ የአሁኑን ዋጋ አልቀበልም ስትል ድርድሩን ወደ ጎን እየገፋችና ልዩነቶቻችንንም እያጦዘችው ነው ማለታቸው ተሰምቷል። የሩሲያው ዜና አገልግሎት ሚስተር ፑቲንን ጠቅሶ እንደዘገበው ዩክራይን የአሁኑን ዋጋ ካልተቀበለች ድርድሩ በጠቅላላው ወደ ሌላ፣ ምናልባትም ሩሲያ ወደማትፈልገው አቅጣጫ ሊያመራ ይችላል። የዩክራይኑ ጠቅላይ ሚኒስትር አርሴኒ ያሱኒዮክ ቀደም ሲል በተናገሩት ቃል ተደረገ የተባለው የ100 ዶላርስ ቅናሽ ዩክራይን ለጠየቀችው የስምምነት ዋጋ ተመጣጣኝ አይደለም ብለዋል። ባለሥልጣኑ አክለውም ይህ አይነቱ የመቶ ዶላር ቅናሽ ሩሲያ ሁሌ የምታደርገው ጨዋታ መሆኑን እናውቃለን ማለታቸውም ተሰምቷል። በመጨረሻም ብራዚል የዓለም እግር ኳስ ዋንጫ ውድድርን ለማስተናገድ ዝግጁ ነች ያሉት ፕሬዚዳንቷ ዲልማ ሩሱፍ ወጪውን አትችለውም የተባለውን አስተያየትም አጣጣሉ። በየአራት ዓመቱ ከሚደረገው የዓለም እግር ኳስ ጨዋታ ብራዚል የዘንድሮውን ሀያኛውን የዓለም ዋንጫ ውድድር እንደምታስተናግድ ይታወቃል። በ12 ከተሞች ከሚካሄደው ውድድር ነገ ሐሙስ በመክፈቻው አንድ ጨዋታ ብቻ ሆኖ፣ ያም በአስተናጋጇ ብራዚልና በክሮኤሽያ መካከል የሚደረግ መሆኑ ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። አራት የኤርትራ ካቶሊካውያን ጳጳሳት በሀገሪቱ ያለውን ተጨባጭ ሁኔታ የሚገመግምና ለችግሮች መፍትሄዎች እንዲደረጉ ጥሪ የሚያቀርብ ጽሑፍ አቅርበዋል። ጳጳሳቱ ይህን የገለጹት ወንድምህ ወዴት ነው የሚል ጥያቄ ርዕሱን ያደረገ ባለ 33 ገጽ ሐዋርያዊ መልእክት ያሉት ጠለቅ ያለና ጥንቃቄ በተሞላበት ጽሑፍ ነው። ጽሑፉ ከሚያነሳቸው አበይት ነጥቦች መካከል የኤርትራውያን በብዛት ከሀገር መሰደድና ምክንያቱ፣ የሕግ የበላይነት ጥያቄ፣ በሀገሪቱ ያለው የኢኮኖሚ ሁኔታ፣ የትምህርት ይዘት፣ እስረኞች ሰብአዊነት በተሞላበት መንገድ እንዲያዙና በተቻለ ፍጥነት የፍርድ ሂደት እንዲያገኙ የሚጠይቁና ሌሎች በርካታ ነጥቦች የሚገኙበት ነው። ጽሑፉ የቀረበው በትግርኛ ሲሆን አዳነች ፍሳሐዬ በዋና ዋና ነጥቦች ላይ አተኩራ ተከታዩን ዘገባ ታቀርባለች። አራት የኤርትራ ካቶሊካውያን ጳጳሳት ሐዋርያዊ መልእክት በሚል ስያሜ ያቀረቡት ጽሑፍ የወጣው እንደ አውሮፓ አቆጣጠር በትንሣኤ ወራት ግንቦት 21 ቀን 2014 ዓ.ም እንደሆነ በጽሑፉ መጀመሪያ ላይ ያመለክታል። ጽሑፉ በሀገሪቱ ስላለው ተጨባጭ ሁኔታ ሲያነሳ ሀገራችን ሞልቶ የፈሰሰ ወይም የተትረፈረፈ የተፈጥሮ ሀብት ባይኖራትም እንኳን ፈሪሃ እግዚአብሔር ያደረበት በሃይማኖትና በዘር ሳይለያይ ብዝሃነትን ጸጋና በረከት አድርጎ በመቀበል ተከባብሮ የሚኖር ሰላማዊ ሕዝብ ስላለን አምላካችንን ማመስገን ይገባናል ይላል። አሁንም ቢሆን ወንድምህ የት ነው የሚለው ጥያቄ የከበደው የሕዝባችን ሕሊና አላቅም የወንድሜ ጠባቂ ነኝ እንዴ ሳይል ሲረዳዳ፣ ሲተጋገዝና ሲጠያየቅ የኖረው ሕዝባችን ስር የሰደደ እምነት ስላለው ነው ሲል ጽሑፉ ያስገነዝባል። የኤርትራ ካቶሊካውያን ጳጳሳት ያቀረቡት ሐዋርያዊ መልእክት አያይዘውም በሜዲትራንያን ባህር ስላለቁት ኤርትራውያን ጉዳይ ያነሳል። ባለፈው መስከረምና ጥቅምት ወራት ክረምት ያፈራው በሚታፈስበት፣ ሕይወት በሚታደስበት፣ ተስፋ በሚንቀሳቀስበት አዲስ ዓመት ወቅት በሜዲትራንያን ባህር ላይ የደረሰው የወጣቶች ህልፈት ወይም እልቂት ህዝባችንን በከባድ ድንጋጤና የህሊና መረበሽ ላይ ጥሏል። ይህ ደግሞ ከዚህ በፊትም በየወንዙና በየምድረ በዳው በወንጀለኞች እየተጠለፉ ሲፈጸምባቸው የቆየው ግፍና እልቂት አካል በመሆኑ በፊትም ሆነ አሁን ያለቁትን ማሰብ ይኖርብናል፣ ይላል ጽሁፉ። ወንድምህ የት ነው ያለው? እህትህስ የት ናት ያለችው? በምን አይነት ሁኔታ ይገኛሉ? የሚለውን ጥያቄ ሰፋ ስናደርገው ሀገራችንስ የት ናት ያለችው፣ በምን አይነት ሁኔታ ስትገኛለች ወደሚለው ጥያቄ መስፋቱ ግድ ይሆናል ይላል ጽሑፉ። በሀገር ውስጥ ሆኖ ኑሮን ለማሻሻል ከመሞከር ይልቅ መሰደድን መምረጥ በውጭ ሀገራት ተሰደው ከሚኖሩ ሰዎች የሚገኘው ጥቅምን መሰረት በማድረግ ማንነታቸውን በሚገባ ሳያጤኑና ሳያረጋግጡ ልጆቻቸውን በውጭ ሀገራት ለሚኖሩት መዳርም የተለመደ ሆኗል። እንዲህ አይነቱን ብዙ ገንዘብ የሚፈስበትን ህገወጥ ጉዞን ለመግታት የሚደረገው ቅጣትም ሆነ ምክር ካልሰራ ለምን ሌላ መንገድ አይፈጠርም? ካለ በኋላ ጽሑፉ በተለይም ወጣቶች ወደ ውጭ መሄዱን የሚመርጡበት ምክንያት ምን እንደሆነ ያብራራል። ትልቁ ችግር በተለይም ወጣቱ ትውልድ ሀገር ውስጥ ሆኖ የሚመኘውን ነገር ሁሉ ለማግኘት ተስፋ የሚያደርግበት መጻኤ ሁኔታ ስለማይታየው እንደሆነ ያመለክታል። ምናልባት የወጣቶችን ከሀገር መውጣት ያስከተለው ሰላም ወይም ጦርነት በሌለበት የተንጠለጠለ ሁኔታ መኖር ከሆነ የዓለም አቀፍ ማህበረሰብ የሚገባውን ተግባር ባይፈጽምም እንኳን መድኃኒቱ ያለው በእጅህ በመሆኑ ሰለባ የሆነው ወገን ጥቅሙን መሰረት በማድረግ መፍትሔ ለማግኘት መጣር ይገባዋል። ሀገርንና ሕዝብን ከማይጠቅመው ሰላም ወይም ጦርነት ከሌለበት ሁኔታ እንዲወጣ መደረግ ይኖርበታል ሲል ጽሑፍ አስገንዝቧል። ለውጥ ፈላጊው ወጣት ኃይል እዚህ ያላገኘውን ነገር በውጭ ሀገራት ለማግኘት የሚጎርፈውና ሰለባ የሚሆነው እዚህ ያለውን የኑሮ ሁኔታ ለመሸከም ስላቃተው እንደሆነ መልእክቱ ያሳስባል። ህዝባችን ብዙ ቁስሎችን ተሸክሞ እንደሚንቀሳቀስ በቀላሉ የሚስተዋል ጉዳይ ነው። ድህነት፣ ኤች አይቪ ኤድስን የመሳሰሉት በሽታዎች፣ የልጆቹ መሰደድና ተያያዥ ነገሮች ገሚሱን ለሞት ሌሎቹን ደግሞ ለስቃይ ዳርገዋል። መሬቱም ወደ ምድረ በዳነት እየተለወጠ ነው። ሆኖም ሀገራችንን የከዳው መሬቷ ብቻ አይደለም። ዋናውና ትልቁ ችግር የሰዎቿ ወደ ውጭ ሀገራት ሞግረፍ ነው። የሚሰደዱት ወጣቶች ብቻ ሳይሆኑ በመካከለኛ ዕድሜ ክልል ያሉትም ጭምር ነው። ቤተሰቦች ሳይቀሩ ልጆቻቸውን ለማየት ወደ ውጭ ሀገራት ሲሄዱ መኖሪያ ፈቃድ አውጥተው እዛው ይኖራሉ። አንድ የወጡት ዜጎች ወደ ሀገራቸው ሲመለሱ የሚታዩትም ጥቂቶች ናቸው። በውጭ ሀገራት የተወለዱት የኤርትራውያን ልጆችም ብዙ ፍቅር ሊኖራቸው አይችልም። በአጠቃላይ ሀገሪቱ የምታጣው ከሀገር የወጡትን ዜጎቿን ብቻ ሳይሆን በሀገራቸው ሊያፈሯቸው የነበሩት ትውልዶችንም ጭምር ነው። ስለሆነም ሀገሪቱ የሰዎች ወይም የዜጎች ደሃ እየሆነች በመሄድ ላይ እንዳለች በግልጽ የሚታይ ነገር ነው። ሀገር የምታምረውና የምትደምቀው በሕዝቧና በዜጎቿ ነው ሀገር ካለ ሰው ሀገር ሊሆን አይችልምና ሲል የኤርትራ ካቶሊካውያን ጳጳሳት ያቀረቡት ጽሑፍ ያሳስባል። በአንድ ሀገር ውስጥ ሰላም፣ ሀብትና የሥራ ዕድል ካለ የመሰለህን ለመናገር የሚችልበት ሰርተህ የምትኖርበት ሀገር ከሆነ ማርን ትቶ ማር ፍለጋ የሚሄድ ሰው ስለማይኖር ወደ ስደት አሻግረው ከማየትና ከመሰደድ ይልቅ ከስደት እየተመለሱ ወደ ሀገራቸው የሚጎርፉ ወጣቶች እንዲኖሩን ግድ ይላል። ምክንያቱም ለሕዝቧና ለዜጎቿ የቆመችው ሀገር እንጂ ሰው እንዳልሆነ በተግባርና በተጨባጭ እያየን ነውና ይላል ጽሑፉ። የኤርትራ ካቶሊካውያን ጳጳሳት ሐዋርያው መልእክት ያነሳቸውን ሌሎች ነጥቦች በንጉብ ፕሮግራማችን እናቀርባለን። በኢትዮጵያ ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢም ጨምሯል ሲሉ የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድ ለህዝብ ተወካዮች ምክር ቤት በትናንትናው ዕለት ገልጸዋል። የዜጎች የነፍስ ወከፍ ገቢ በጊዜው የገበያ ዋጋ በ2002 ከነበረበት 373 የአሜሪካን ዶላር በ2005 ወደ 550 የአሜሪካን ዶላር ከፍ ብለዋል። በ2003 በጀት አመት በተካሄደው የቤተሰብ ገቢና የፍጆታ ወጪ ጥናት መሠረት፣ በ2003 የድህነት ምጣኔ ወደ 29.6 በመቶ ዝቅ ማለቱን ያሳየ ሲሆን ምጣኔው በ2005 ወደ 26 በመቶ ዝቅ እንዳለ ይገመታል። አቶ ሶፊያን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ህይወት እየለወጠ መሆኑን የገለጹበትን ንግግራቸውን እንዲተነትኑልን የኢትዮጵያ መንግስት የምጣኔ ሀብት ፖሊሲና እርምጃዎች መሻሻል አለባቸው በማለት የሰላ ሂስ የሚያቀርቡትን የሀርፐርስ ኮሌጅ ፕሮፌሰር ጌታቸው በጋሻውን ጋብዘናል። ከዚያ በፊት ግን ከዜጎች ድምፅ እንስማ። ይሄ ሁኔታ የዜጎችን ኪስ፣ የዜጎችን ህይወት የሚመለከት ነውና እንዲሁ በለፍ ተቀደም ወደ ተለያዩ የኢትዮጵያ አካባቢዎች ደውዬ ሳይንሳዊ አይደለም ያሰባሰብኩት መረጃ ግን የእነሱን ድምፅ ሰብስቤያለሁ። እጅግ በጣም ጨምሯል። እስቲ አብራሩልኝ። በፊት ከነበረው አሁን ጥረት ነው ያለን፣ እንጂ ምን ምን ያህል እድገት ይኖራልናል። በምን ስራ ነው የተሰማሩት? በጉልበት ስራ ነው ግንበኛ ነኝ። ስለዚህ የግንበኛ ገቢ እንዴት ነው ጨምሯል? በፊት ከነበረው ኑሮ ዎትስ ከኑሮ ውድነት ጋርም ሲመለከቱት እንዴት ነው ተሻሽሏል? የዛሬ አስር ዓመት ከነበረው የዛሬ አምስት ዓመት ከነበረው፣ የዛሬ አምስት ከነበረው ሳይሆን በዚህ አመት በተለይ ብዙ ይሄ ነው የሚባል ነገር ያለ ነገር የለውም። በጣም የወረደ ነው ። ኮንስትራክሽን እንትኖችም የሉም ፕሮጀክቶችም። በመላ ሀገሪቱ ግን በርካታ የሆኑ የመንገድ ስራዎች፣ የግድብ ስራዎች ይከናወናሉና እንዲያው ያ ምናልባት በእርሶ ህይወት ውስጥ ለውጥ አምጥቶ ከሆነ አው እሱ እሱ ለነገ ነገ ትንሽ ተስፋ ይሰጣል። በጣም ጥሩ አመሰግናለሁኝ። የት ከተማ ነው ያሉት? ባህርዳር እስቲ የሚኖሩበትን ከተማና ክልሉን ይጥቀሱልኝ። ቦሌ ክፍለ ከተማ ወረዳ ሰባት አዲስ አበባ ጉርድ ሾላ ነው የምኖረው። በኢትዮጵያ ድህነት ቀንሷል የነፍስ ወከፍ ገቢም ጨምሯል ይላሉ የገንዘብ ሚኒስትሩ። የእርስዎ ኪስ እንዴት ነው? ኑሮ ትስ ተሻሽሏል ወይ እንግዲህ ምናለመሰለ ከፖለቲካ አንጻር አይተውት እንጂ ኑሮውን በፍጹም ልትችለው በማትችልበት ደረጃ ላይ እያደገ የመጣበት ታይም ነው። የእርስዎን ህይወትና የእርስዎን ገቢ፣ የእርስዎን ኪስ፣ የነፍስ ወከፍ ገቢ ህይወትን እስቲ እንደው ለምሳሌ አሁን ከእኔ ገቢ ብንነሳ የአምስት ሺህ ብር ደሞዝ ተከፋኝ ነኝ። ልጄንም ሌላ ትምህርት ቤት ማስተማራችን እና ኑሮውን በፍጹም በፍጹም በማልችለው አቅምና በማልችለው ደረጃ ላይ ነው ያለሁት ማለት እችላለሁ። በምን ስራ ነው የሚተዳደሩት? በረጅም ርቀት በሹፍርና ስራ የረጅም ርቀት ሹፌር አምስት ሺ ነው ማለት ነው ገቢው። ድሮ ድሮ መካኒክ ነበርኩኝ። ኑሮው ሲከብደ ደግሞ ይሄ ቢሻል ብዬ ወደዚህ ቀየርኩ። የዛሬ አምስት ዓመት ገቢዎት ምን ያህል ነበረ? አሁን ምን ያህል ያገኛሉ? እና ደግሞ የኑሮው ልዩነት ውስጥ ምን ይመስላል? የዛሬ አምስት ዓመት ገደማ ግብርና ሚኒስቴር በምሰራበት ጊዜ ሶስት መቶ አርባ ሰባት የሞት ተከሳይ ነበር። የዛሬ አምስት ዓመት የሰራወት ቤት ላይ አንድ እንጨት አልጣልኩባትም። ያቅም ማነስ የገንዘቡ መውደቅ፣ የብሩ መውደቅ፣ የኑሮ መወደድ ከዳምሮ ከአምስት ዓመት በፊት የሰራሁት ቤት ላይ አንድ እንጨት እንኳ ወይም አንድ ስሚንቷ አላስቀመጥኩባት። አሁን አምስት ሺ እያገኙም ማለት ነው አሁን አምስት ሺ እያገኘው አንድ እንጨት ወይም አንድ ቆርቆሮ ወይም አንድ ስሚንቶ አላረኩባትም፣ በዚያው ባለችዋል። የዜጎቹን አስተያየት ነው የሰማችሁት። የምጣኔ ሀብት መምህሩ ፕሮፌሰር ጌታቸው በጋሻው መስመር ላይ ይገኛሉ። ፕሮፌሰር ጌታቸው እንግዲህ የገንዘብና ኢኮኖሚ ልማት ሚኒስትሩን ንግግር እንዲሁም የተለያዩ ነዋሪዎች የሰጡትን አስተያየት ሰምተዋል። እንዴት ይመለከቱታል? እርስዎ የገንዘብ ሚኒስቴሩ ቁጥሮቹን ሲገልጹ በዛሬው ዋጋ በዘመኑ ዋጋ መጠን ብለው ነው የተናገሩት። ያ ማለት በዚህ በኢኮኖሚክስ ኖሚናል ወይም ያው በጊዜው ዋጋ የገንዘቡን ግሽበት፣ የዋጋን መናር ሁሉ የሚያጠቃልል ሀሳብ ነው እና በዛ መቅረቡ በጣም ጥሩ ነው። እውነተኛ ገቢ የገንዘቡን የመግዛት ችሎታ የሚገልጽ ቁጥር አይደለም። እኔ አንድ መቶ ብር ኖረኝ አስር ብር ኖረኝ፣ ግዴለኝም ምን ያህል በቆሎ ወይንም ጤፍ ይገዛልኛል ይሄ ገንዘብ ነው የሚል የሚል ነው እንግዲህ። ድህነት ግን በአለፈው አምስት አመት መቀነሱን ነው ሚኒስትሩ የተናገሩት። በቁጥርም ሲያስቀምጡት ይሄ እንግዲህ አጠቃላይ ድህነት መቀነሱ ከኑሮ ውድነትም ጋር የተያያዘ አሃዝ አይደለም። ሀያ ዘጠኝ ከመቶ የነበረው ወደ ሀያ ስድስት ከመቶ ቀንሷል ብለዋል። መልካም ዜና ቢሆንም በዚህ አሃዝ መሰረት ወደ ሀያ ሁለት ሚሊዮን የሚሆኑ ኢትዮጵያውያን አሁንም ከድህነት ወላል በታች ነው የሚኖሩት ማለት ነው። ሆኖም የሶስት ከመቶ ቅነሳ ደግሞ መልካም ዜና ይመስላል። እንዴት ነው የሚታየው? ዝም ብሎ ነው ሰውየኮ ተናግረዋል። ለፖለቲካ ፍጆት ብሎ ካልተናገሩት በስተቀር በሰው ህይወት ላይ የለወጠው ነገር የለም ነው በአንድ በኩል እኛ ለመኖር አልቻልንም፣ ለመግዛት አልቻልንም እየተባለ የድህነት መጠን ቀንሷል ብሎ መናገር ውሸት ነው። እንዲያውም ድህነት የባሰ ጨምሯል። ዛሬ ሰው በኪሱ የሚይዘው ገንዘብ አንድ ሊትር ዘይት ወይም አንድ ኪሎ ሽንኩርት ሊገዛለት የማይችልበት ደረጃ ተደርሷል። የዓለም አቀፍ የገንዘብ እንደዚሁም የምጣኔ ሀብት መለኪያ ድርጅቶችና ተቋማት በኢትዮጵያ ምጣኔ ሀብት ላይ ያላቸውስ አሀዝ ምን ይመስላል? ሰውየው ዛሬ እውነተኛውን ተናግረዋል። እኔ አሁን ዘንድሮ ባለኝ የአገሪቱ ጠቅላላ ምርት ወይም ግሮስ ዶሜስቲክ ፕሮዳክት በሚለው አርባ ሶስት ቢሊዮን ነው። በዚህ ኖሚናል ወይንም በዛሬ የዋጋ መጠን ደረጃ ሲደመር ሲደመር በሀገሪቱ ውስጥ የሚመረተው አርባ ሰባት ቢሊዮን ነው። ይህ ደግሞ በነፍስ ወከፍ ገቢ ወደ አምስት መቶ አርባ አንድ ብር ነው ዶላር ነው ነው የሚሉት ይሄ ማለት ኖሚናል በዚህ በሆነው የዋጋ ግሽበትን ያልተቆጣጠረ ለዛ ያልቀነሰ የመግዛት ችሎታን ያልጨመረ የገንዘብ ቁጥር በዛ ሲታይ እና ትክክል ነው። ሰውየው ያቀረቡት ቁጥር ትክክል ነው። አምስት መቶ ሀምሳ ምናምን ነው ያሉት፣ እኔ ግልን ያለኝ አምስት መቶ አርባ አንድ ነው፣ ነፍስ ወከፍ ገቢ የሚኒስትሩ ቃል ማለት ነው። እንግዲህ በዚህ ጉዳይ ላይ የአፍሪካ ልማት ባንክን ፕሬዚዳንት ዶናልድ ካቢሩካን አነጋግሬ ነበር እና በአጠቃላይ ስለምጣኔ ሀብቶ ያለውን በአፍሪካ በተለይ በአህጉሩ ማለት ነው ያለውን እድገት አስመልክቶ እና የዜጎችን ሕይወትስ በምን ያህል ለውጧል የሚል ጥያቄ አንስተን ቀስ በቀስ ነው ይሄ ወደ ዜጎች ሊወርድ የሚችለው። የትሪክል ዳውን ኢኮኖሚክስ የምትሉት የዜጎችን የነፍስ ወከፍ ገቢ ለማሻሻል ቀስ በቀስ ጊዜ ወስዶ የሚሰራ ስራ እንደሆነ ነው የገለጹት። አድማጮች አስቀድሞ በተነሳው ጥያቄ ዙሪያ የባለሙያውን አስተያየት በነገ ምሽት ዝግጅታችን ይዘን እንቀርባለን። እንድትከታተሉ ከወዲሁ እንጋብዛለን። የመጨረሻው ዘገባችን በበጎ ፈቃደኝነት በተሰባሰቡ ኢትዮጵያውያን ዘንድሮ ለሁለተኛ ጊዜ በተካሄደው የበጎ ሰው ሽልማት ከልዩ ልዩ ዘርፎች የተመረጡ ሰባት ኢትዮጵያውያን አሸናፊ ሆነዋል። በኮሚቴው ሲካሄድ የቆየው ሽልማት ከሚቀጥለው ዓመት ጀምሮ እውቅና ባለው ተቋም እንደሚቀጥል አዘጋጆቹ አስታውቀዋል። ባለፈው ቅዳሜ በአዲስ አበባው ኢሊሊ ሆቴል በተካሄደውን ሥነ ሥርዓት የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ጠናስ ልጆች የዛሬ አበባዎች የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህናናችሁ ልጆች? ባለፈው ቅዳሜ የተካሄደው የበጎ ሰው የሽልማት ስነ ስርዓት የኪነ ጥበብ ዘርፍ አሸናፊ የሆኑት የዘጠና አንድ ዓመት አዛውንት አባባ ተስፋዬ ወይም ተስፋዬ ሳህሉ የረጅም ዓመታት የቴሌቪዥን አገልግሎታቸውን ወደኋላ ተመልሰው ያስታወሱበት ነው። በጣም ጥሩ ልጆች። ወዲህ በኩል ያለው አንተ አንቺ ሕጻናትን በያሉበት በማገልገል የቴሌቪዥን መስኮት አርበኛ የሆኑት ተስፋዬ በየቤቱ ቤተኛ ሆነው ለዛ ባለው አቀራረብ በማይሰለቹ አባታዊ ምክሮቻቸው ተወዳጅነትን፣ አድናቆትን አትርፈዋል። ተስፋዬ በትያትር ቤት በተዋናይነት ማገልገላቸውን ጨምሮ በልዩ ልዩ የሙያ መስኮች ውስጥም አልፈዋል። በአዲስ አበባው ኢሊሊ ሆቴል በተካሄደው የሽልማት ስነስርዓት ላይ እንደተገለጸው ግን ይበልጥ ያስወደዳቸው ይህ በኢትዮጵያ ቴሌቪዥን የልጆች ፕሮግራም ያደረጉት አስተዋጽኦ ነው። የኢትዮጵያ ቴሌቪዥን በ1957 ሲቋቋም እርሳቸውም ህዳር አንድ ቀን የዛሬ አበባዎች የነገ ፍሬዎች ብለው ለመጀመሪያ ጊዜ ቀረቡ ይላል ሽልማቱን አስመልክቶ በአዘጋጆቹ የታተመው መጽሔት። በዕለቱ ለሽልማት ከተጠሩት ሰዎች ሁሉ የበለጠ ትኩረት የሳቡትም እንደዚህ ለረጅም ዓመታት ለተመልካች ቅርብ ሆነው በመቆየታቸው ነው። ው የተሰጠው በሰባት ዘርፎች ነው። በዚህም መሰረት በባህል ቅርስና ቱሪዝም ዘርፍ የሐረር ሸሪፍ ሙዚየም መስራችና ባለቤት ሼህ አብዱላሂ ሸሪፍ አሸንፈዋል። የኢትዮጵያ የልብ ሙማን ህጻናት መርጃ ድርጅትን የመሰረቱት በኋላም የልብ ማዕከል እስከ ማቋቋም የደረሱት ዶክተር በላይ አበጋዝ በሰብአዊ አገልግሎት ዘርፍ ተሸልመዋል። በንግድ ኢንዱስትሪ ግብርናና ኤንትርፕሬነርሺፕ ያሸነፉት ደግሞ የሶል ሪብልስ የጫማ አምራች መስራች ቤተልሔም ጥላሁን ናቸው። አያሌ የአፋር ልጆችን ፊደል አስቆጥረዋል፣ ለከፍተኛ ማዕረግም አድርሰዋል የተባሉት የአፋር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮናስ ማህበራዊ አገልግሎት፣ ሀገራዊ ሰላምና እርቅ በተሰኘው ዘርፍ አሸናፊ ሆነዋል። አንጋፋው ጋዜጠኛ ዲፕሎማትና ደራሲ አምባሳደር ዘውዴ ረታ በጥናትና ምርምር ዘርፍ ተሸላሚ ሆነው ተመርጠዋል። ሰባተኛው ዘርፍ መንግስታዊ ኃላፊነትን በብቃት መወጣት የሚል ሲሆን ለረጅም ዓመታት ሀገራቸውን ያገለገሉት ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ ተመራጭ ሆነዋል። የበጎ ሰው ሽልማት የተጀመረው ባለፈው የ2005 ዓ ም ነው። በበጎ ፈቃደኝነት በተሰባሰቡ ኢትዮጵያውያን አምና አምስት፣ ዘንድሮ ደግሞ ሰባት ሰዎች የተሸለሙበት ሂደት የተመራውም እነዚሁ ኢትዮጵያውያን ባቋቋሙት ኮሚቴ ነው። የኮሚቴው ሰብሳቢ ተነባቢ በሆኑ ስራዎቹ የሚታወቀው ዲያቆን ዳንኤል ክብረት የዘንድሮው ሂደት ከአምናው በተሻለ ሁኔታ መካሄዱን ገልጿል። አንደኛ ዘርፎቹ ተጨመሩ፣ በሰባት ዘርፎች ሆኖ፣ ሁለተኛ ስነ ስርዓቱም እንደምታየው አምና በጠባቡ ነበር የሰራ ነው። ልምዱም ስላልነበረን ደፍረን እንግባበት ብለን በጠባቡ ሰራ ነው። ዘንድሮ ከታህሳስ ወር ጀምሮ ኖ የሄድንበት እንደዚህ በጣም የሚያስደስት እና ሁሉንም ያካተተ መሆኑ ከተለያዩ ቦታዎች ከተለያዩ እምነቶች ከተለያዩ አይነት ዳራዎች የመጡ ሰዎች መሆነታቸው በጣም እሱ ልዩ ነው። ለእኔ ለራሱ ተአምሩ ነው። ኛ ለሁ ለእናንተ፣ ለአዘጋጆቹ እንግዲህ በኮሚቴ ደረጃ ተደራጅታችሁን እስካሁን የምትንቀሳቀሱት ዋነኛው ፈተና ምን ነበረ? ይሄንን የሽልማት ስነ ስርዓት ስራ ስታዘጋጁ መረጃ ማግኘት። ስለ ኢትዮጵያውያን ሰዎች ምንም ነገር አታገኝም። ስለ ውጩ በአንድ ጊዜ ጉግል አድርገህ ታገኛለህ። ስለ ኢትዮጵያውያን ግን ራሳቸው እንኳ ሂደን ብዙ መረጃ የላቸውም እና እሱም ማጠናቀር ለእኛ በጣም ትልቁ ስራችን ነበር። ወደፊትም እንዲሆን ፈተና የሆነ ተጠቅመናል የምንለው አንዱ እሱ ነው። መረጃውን መሰብሰብ ለከባዱ ፈተና እሱ ነበር። ጓደኞቻቸው፣ ቤተሰቦቻቸው፣ ጋዜጠኞች፣ የተለያዩ አካላት ባይተባበሩ ኑሮ በጣም አናገኝ። በዚህ ላይ ዳንኤል የሽልማ ድርጅቶች ነበሩ እዚህ ሀገር ከዚህ በፊትም ይታወቃሉ። የተወሰነ ጊዜ ሸልመው ይቆማሉ። ይሄኛው ለመቀጠሉ ዋስትናው ነው ምንድን ነው የሚል ጥያቄ ሊነሳ ይችላል። ሰው በፊት የነበረውን ተሞክሮ በማየት በጣም ብዙ ሰው ነው የሚያነሳው። ልክ ነህ። እኛ እንግዲህ ከፈጣሪ በታች እስካሁን ድረስ ስንሰራ ሰው ድጋፍ ባይሰጠን በአቅማችን እንሰራለን ብለን የተነሳ ነው እና እኛ እስከ መጨረሻው የመሄድ ሁሉም ተባባሪ ነው። መንግስት ተባባሪያችን ነው። ሚዲያዎች ተባባሪዎቻችን፣ ነጋዴዎች ተባባሪ። በቃ ጠይቀን ያልተባበረን የለም። ስለዚህ የሄድ በጎ መንፈስ ይዘን እንቀጥላለን ብለን ነው። ግን የሌሎቹ ገዛ ነው ዋስት ነው። ሌሎቹ ካገዙን እንቀጥላለን። እናንተ እንግዲህ ገና ሁለት ዓመታችሁ ነው። ረጅም ዓመታት የሰሩ የሽልማት ድርጅቶች እንኳን በሽልማት ማግስት ወይ ገና ከሽልማቱ ጊዜ ጀምሮ እነማን መሸለም ነበረባቸው፣ ማን ቀረ፣ ማን ተተው የሚሉ ጥያቄዎች መነሳት ይጀምራሉ። ምናልባት እኔ ከሰው መሀል ነበር የተቀመጥኩት፣ እና ለምሳሌ በበጎ አድራጎት ዘርፍ ሚስተር ካርላይንዝ በቅርቡ ያረፉት የክብር ዜግነት ያላቸው ኦስትሪያዊ ለምን አልተሸለሙ የሚሉ ከአሁኑ እናንተ ጋር እየደረሱን እንደ አይነት ነገሮች የሚጠበቁ ናቸው፣ በየትኛውም የሽልማት ድርጅት ብዬ ልክ ነህ። ግን ሁሉን የሚያረካ ፈጣሪ ብቻ ነው። ሰው ሰርቶ ሁሉን ሊያረካ አይችልም። ስለዚህ እንሳሳታለን፣ ስህተታችንን እያረምን እንቀጥላለን። በቃ በስህተታችን ምክንያት አንቆም፣ ልንሳሳት እንችላለን፣ እያረምን ግን እንቀጥላለን። እነዚህ እንዲህ ከ8 ሚሊዮን ህዝብ እኮ እኛ ሰባት ነው የሸለም ነው ሊቀሩ የሚችሉ በጣም ብዙ ሰዎች እንዳሉ የታወቀ ነው። ስለዚህ የቀረውን ትተን የሰራ ነውን ነው እኛ ማሰብ የምንፈልገው እነዚህን ሰዎች ብዙዎች እንድናስብ አብረው አበባ ተስፋዬ ሲሸልሙ እኮ በጣም ብዙዎች ነው አብረን የምናስባቸው እና እነዚህ አርአያ ናቸው እንጂ ወይም አንድ አይከን ናቸው እንጂ ሁሉን መሸለም ስለማይቻለ ልንሳሳት እንችላለን፣ ግን ከስተታችን እየታረምን እንቀጥላለን። የሽልማቱ ስነስርዓት በርካታ እንግዶች የመገናኛ ብዙኃን ባለሙያዎችና ሌሎች ታዋቂ ሰዎች የተገኙበት ነው። አስተያየት የሰጡ አንዳንዶችም ሂደቱ አበረታች፣ ጅምሩም ተስፋ የሚጣልበት መሆኑን ተናግረዋል። ከእነዚህ አንዱ ወጣቱ ገጣሚና የሬዲዮ ፕሮግራም አዘጋጅ ቴዎድሮስ ጸጋዬ ነው። እንግዲህ መጀመሪያ ሲጀመር ባለፈው ዓመት በዳንኤል ክብረት እይታዎች ብሎግ ላይ ነው የተጀመረው ነገሩ። እዛ ላይ አምስት ሰዎች ተሸለሙ። አሁን ያንን ፈለግ በመከተል ሰዎች በሰጡት ድጋፍ አሁን ወዳለበት ደረጃ ደርሷል። በሚቀጥለው ዓመት ደግሞ ተቋም ይሆናል ተብሏል። እንግዲህ እንደሰማ ነው እና ይሄ በጣም ተፈጥሯዊ የሆነ የእድገት መንገድ ነው ብዬ ነው ማም ነው አንድ ሰው ይፈጠርና ለማደግ የሚያስፈልጉ ነገሮች ይኖሩታል፣ ግን እጅግ ብዙ ነገሮች ይጨምራል። ግን ሁሌም ስንጀምር ከትንሽ ነው እና እንደኛ ባለ ደግሞ መሸለም እና እውነተኛ አድናቆት ባልተለመደበት ማህበረሰብ ውስጥ እንደውም ሌላ በጎ ሰውን ሽልማት በማዘጋጀት የሚሸለሙ ሰዎች መኖር ነበረባቸው እንደ አንድ ዘርፍ እና በጣም ከባድ መስዋዕትነት ነው እንደሚከፍሉ ምገምተው ሌላ ስራ ስለማቅሙና በጣም ትልቅ ነገር ነው። ማናቸውም አሁን እጅግ የምናከብራቸው ትልልቅ ሽልማቶች ሁሉ የተጀመሩት እንዲህ ባለ መንገድ ነው። ስለዚህ በጎ ነገሩ ነው በጣም ጎልቶ የሚታየ። እናም ዳንኤል ክብረትን በመሳሰሉ በጎ ፈቃደኛ ኢትዮጵያውያን የተጀመረው የበጎ ሰው ሽልማት በተደራጀ ተቋም እንደሚቀጥል በስነ ስርአቱ ላይ የተገኙ አስተያየት ሰጪዎች ተስፋ አድርገዋል። የተሸላሚዎቹ ማንነት አለፍ አለፍ እያለን በሌሎች ዝግጅቶች ለመመልከት እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏቸውን ዝግጅቶች ቪኦኤ ኒውስ ዶት ኮም ስላሽ አምሐሪክ ድረገጻችን ነው መከታተል ትችላላችሁ። ቪኦኤ ኒውስ ዶት ኮም ስላሽ አምሐሪክ። በፌስቡክና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራልን ኃይሉ ታምራት ጋር በመሆን የምሰናበታችሁ ሄኖክ ሰማግዜር ነኝ። መልካም ምሽት። Sweet and high at the break of dawn, a simple tune that you can hum along to. I remember there was a time when I used to sing for you. Do do do do do do. Do do do do do, do, do, do, do. Used to sing for you. This program has come to you from the Voice of America, Washington.